የኩዊንስ ዩኒቨርሲቲ የኢኮኖሚ መምህር ዶክተር ካታሪና ጆናዮሊ ለዶይቼ ቬለ እንደገለጹት በግንባታ ወቅት በሚደረግ የመርዛማ ቆሻሻዎች አወጋገድ ሳቢያ የሚከሰተው የበሽታና የሞት መጠን እንደ ኢትዮጵያ ባሉ በልማት ወደኋላ በቀሩ ሀገራት ከፍተኛ ነው። በጎርጎሮሳውያኑ በ2000 በ2005ና በ2010 በተካሄዱ የመንገድ ግንባታዎች ላይ ያተኮሩ መረጃዎችን በመሰብሰብና በመተንተን በመንገድ ግንባታ ወቅት ለመርዛማ ንጥረ ነገሮች መጋለጥ ከበሽታና ከሞት መጠን ጋር ያለውን ትስስር ለመረዳት እንደቻሉ ተመራማሪው አስረድተዋል። በመጀመሪያ ጥናታችን ኢትዮጵያ ውስጥ የሚገነቡ መንገዶች ከህጻናት ሞት ጋር ያለውን ትስስር በጠቅላላ የሚመለከት አይደለም። እኛ በጥናቱ ያየነው ትልቅ ችግር አዲስ አበባን ከጅቡቲና ከሶማሊያ ጋር በሚያገናኙ መንገዶች ላይ ብቻ ነው። እናም እነዚህ የመንገድ ግንባታዎች በህጻናት ሞት ላይ ያላቸውን ተጽዕኖ በጥናታችን ተገንዝበናል። የመርዛማ ቆሻሻዎች አወጋገድ ችግርንም አይተናል። ከ2005 እስከ 2011 በሁለት ዙር በተሰበሰበ የስነ ህዝብና የጤና መረጃዎች መሰረት የተካሄደ ነው በተባለው በዚህ ጥናት በአዋቂዎችና በልጆች የጤና እክል ሲያስከትል የጨቅላ ህጻናትን ሞት ደግሞ እንዲጨምር ያደርጋል ተብሏል። በአዳዲስ የመንገድ ግንባታ ጣቢያዎች በአምስት ኪሎ ሜትር ርቀት የምትገኝ አንዲት እናት የምትወልደው ህጻን የመሞት እድሉ ሶስት በመቶ ይጨምራልም ተብሏል። ከአምስት ዓመት እድሜ በታች ያሉ ህጻናት ልጆችንም በደም ውስጥ የሚገኝ የሂሞግሎቢን መጠን በመቀነስ ለከፍተኛ የደ ማነስ በሽታ እንደሚያጋልጥ በጥናቱ ተጠቅሷል እንደ ጥናቱ የወባ በሽታ ኤችአይቪ ኤድስ እና የሳምባ ነቀርሳ በሽታዎች በአንድ ላይ ሆነው በድሃ ሀገራት ከሚያደርሱት የጉዳት መጠን ጋር ሲነጻጸር በሶስት ጥፍ ብልጫ አለው በዚህም ሳቢያ መርዛማ ነገሮችን በህገ ወጥ መንገድ ማስወገድ በህብረተሰብ ላይ ከሚያደርሰው ጉዳት አንጻር ከአደገኛ ተላላፊ ወንጀሎች አንዱ ነው ሲሉ ተመራማሪዎቹ አስምረበታል። በአፍሪካ የመሰረተ ልማት ግንባታ በከፍተኛ ደረጃ የውጭ ባለሀብቶችን በመሳብ ላይ ቢሆንም ከግንባታዎቹ ጋር ተያይዞ የአካባቢውን ህብረ ለማህበረሰብ የሚጎዱ ህገ ወጥ የመርዛማ ቆሻሻዎች አወጋገድን ለመከላከል ተገቢ የቁጥጥርና የጥንቃቄ ስራ ያስፈልጋል ሲሉ ተመራማሪዋ ይመክራሉ። በጥናቱ ማጠቃለያ እንዳስቀመጥ ነው፣ በአፍሪካ በተለይም በኢትዮጵያ በየትኛውም አይነት የመሰረተ ልማት ግንባታ ስራ ላይ ቁጥጥር ያስፈልጋል። አሁን መንገዶችን ብቻ ነው ያየነው። ነገር ግን ይህ የመርዛማ ቆሻሻዎች አወጋገድ ችግር በህንፃ ግንባታዎች፣ በግድቦች፣ በድልድይ ስራ በባቡር መንገዶችና በሌሎች መሰረተ ልማት ስራዎች ላይም ሊከሰት ይችላል። ስለዚህ በአፍሪካ በተለይም በኢትዮጵያ የቁጥጥርና የክትትል ስራ ያስፈልጋል። ጥናቱ አዲስ አበባን ከጅቡቲ፣ ከሶማሊያ፣ ከኤርትራ፣ ከሱዳንና ከኬንያ ጋር በሚያስተሳስሯት መንገዶች ላይ የተደረገ ቢሆንም ችግሩ ግን ሀገሪቱን ከጅቡቲና ከሶማሊያ ጋር ከሚያገናኟት ዋና መንገዶች ጋር ብቻ የተያዘ ነው ተብሏል። የተባበሩት መንግስታት ድርጅት የአደገኛ ጾችና ብክለት ዝውውር ጽህፈት ቤት በጎርጎሬሳዊ ሁለት ሺ ዘጠኝ ባወጣው መረጃ መሰረት ምስራቅ አፍሪካ ከመርዛማ ንጥረ ነገሮች ብክለት ጋር በተያያዘ በከፍተኛ ስጋት ስር የሚገኝ ቀጠና ሆኖ ተመዝግቧል። በጥናቱ ላይ ያላቸውን አስተ ለማሳየት ለማካተት ወደ ኢትዮጵያ መንገዶች ባለስልጣን ተደጋጋሚ የስልክ ጥሪ ብናደርግም ምላሽ ልናገኝ አልቻልንም።